በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ባለፈው እሁድ ዩናይትድ ስቴትስ መግባቱ የሚታወስ ነው። ቨርጂኒያ ክፍለ ሀገር በሚገኘው ሂልተን ሆቴል ከፍተኛ ብዛት ያላቸው ሰዎች በተገኙበት የደመቀ አቀባበል ተደርጎላቸዋል። ሌሎቹ የአማራ ክልል መስተዳድር አባላት ዶክተር አምባቸው መኮንን፣ አቶ መላኩ አለበልና አቶ ምግባሩ ከበደ ናቸው። በቦታው ተገኝታ ዝግጅቱን ያቀነባበረችው አዳነች ፍስሐዬ ነች። እንግዶችን ለመቀበልና ለመወያየት በቦታው የተገኙ ሰዎች በርካታ ጥያቄዎች አቅርበዋል፣ ሐሳቦቻቸውንም ገልጸዋል። በአብዛኛው ለጥያቄዎቹ ምላሽ የሰጡት የአማራ ብሔራዊ ክልላዊ መንግሥት ርዕሰ መስተዳድር አቶ ገዱ አንዳርጋቸው ናቸው። የተወሰኑትን እናሰማለን። አቶ ገዱ አንዳርጋቸው የአማራ ዲሞክራሲያዊ ፓርቲ እና የኦሮሞ ዲሞክራሲያዊ ፓርቲ ስምምነት ስታደርጉ ስለ ስልጣን ጉዳይ ምን ተባብላችሁ ነበር? የሚለውን ጥያቄ በመመለስ ጀምረዋል። ስልጣን በተመለከተ ጥያቄ ነበር ሲመጣ ስማማ ስልጣን እንዴት እንከፋፈል አይደለም ዋና ጉዳያችን። እነዚህ የአገሪቱ ከፍተኛው ቁጥር የያዙ ሁለት ወንድማማች ሰዎች ላለፉት ዓመታት የሚያገናኙቸው ገመዶች እየተበጠሱ፣ የሚያለያዩቸው ገመዶች እየተቀጠሉ ከዛም አልፎ እሳትና ጭድ ስለ ተባሉ እሳትና ጭድ አለመሆናቸውን ሰምና ፈተ መሆናቸውን ማሳየት ነው። ምናልባት ኢትዮጵያ ውስጥ በደንብ የሚጣና የኦሮሞንና የአማራን ያህል የተቀላቀል ህዝብ ይኖራል ያሉ እነዚህ ህዝቦች

የተሳሰሩ ናቸው ብለዋል እነዚህ ህዝቦች በተለያየ መንገድ የተሳሰሩ ናቸው በታሪክ በባህል በቋንቋ በተለያየ መንገድ በሃይማኖት ነገር ግን ደግሞ በታሪካችን በአግባቡ ሲታዩ መስተካከል ያለባቸው መታረቅ ያለባቸው ወይም መግባባት ሊፈጠርባቸው የሚገባቸው ታሪክ ሊኖር ይችላል ይህን ለታሪክ ሰዎች መለው ከሁሉም በ የኦሮሞና የአማራ ግንኙነትን የበለጠ የግድ ነው ያለፈ ታሪካችን ሳይሆን የወደፊት ዕጣ ፈንታችን አብሮ በእጅጉ የተሳሰረ አንድ ትልቅ አገር ለመገንባት እጅግ አስፈላጊ ስለሆነ፣ የአማራ ክልል መንግስት ርዕሰ መስተዳድር አቶ ገዱ አዲስ አበባን አስመልክቶ ለቀረበው ጥያቄ ሲመልሱ አዲስ አበባ ትልቅ ክብር እንድታገኝ ያደረገቻት ኢትዮጵያ ናት ብለዋል። ከአዲስ አበባ ጋር ያያቸው የካፒታል ጥያቄ አዲስ አበባ ባለው ባለማረ የተከበረ ትልቅ ክብር ያላት ከተማ ያደረገች ኢትዮጵያ ናት። ኢትዮጵያ አገሪቱ የኢትዮጵያ ክብርና ሞገስ ሳይከበር ወደ ከፍታ ሳይወጣ አዲስ አበባ ክብር ታገኛለች። አዲስ አበባ ክብር የምታገኘው ኢትዮጵያ ሀገራችን ክብር ስታገኝ ነው። አዲስ አበባ የአፍሪካ መቀመጫ ያደረጓት እኮ ኢትዮጵያውያን ናቸው። አ አዲስ አበባ የሀገሪቱ ኢኮኖሚ ዋነኛ ማዕከል ያደረጓት እኮ ኢትዮጵያውያን ናቸው። እኛ የተነጋገርነው ለውቁ ከአዲስ አበባም በላይ ነው ከስልጣንም በላይ ነው ኢትዮጵያ፣ አዲስ አበባ ለዴሞክራሲ፣ ለኗሪዎች፣ ለኢትዮጵያ የተመች የኢትዮጵያውያን የሚከበሩባቸው እንዲሆኑ ጣናንና አባይን በተመለከተ ደግሞ እየታገልን ነው ብለዋል አቶ ገዱ። ሌላ ጣናንና አባይን በተመለከተ ወንድሜ ዘካሪያ ሰው እየታገልን ነው አሁን የስራ ያለ ሜትር ነው የምንጠቀመው ዋነኛው ጣናን ከአደጋ ለመከላከል እየሰራ ያለው አጥቷል። ስለዚህ ድረስ እየገባ ይገባ ውሃው ይገባ አረም የሚያጠው ነው ማለት ነው። ነገር ግን ሳይንሳዊ መንገድ ተከትሎ አረሙን ለማጥራት እና ጣናን ከአደጋ የመከላከል ጉዳይ በትኩረት እየተሰራ ይተሰራ ያለው በዚህ አጋጣሚ እዚህ ሰሜን አሜሪካ ያሉ ወገኖቻችን

ከስብሰባው ተሳታፊዎች አንዱ የትግራይ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል قالوا يا لون بس السبعة وتناقل أنا You በተቃተመው ሰው ሲናገር ሰምቻለሁ። እንደዛ ብሎ ከሆነ እኔ አንድ ነው ከአማራ ይልቅ ሱዳን ይሻለኛል ተናግሮ ከሆነ በዛ ደረጃ አልሰማሁም። እኔ ደግሞ ከሱዳንና ከትግራይ ሕዝብ ብባል ከሱዳን በጣም በብዙ ዙ የትግራይ ሕዝብ ለፈኛ ዶክተር ደብረ ጽዮን ከትግራይ ክልል ምዕራባዊ ዞን ነዋሪዎች ጋር ባደረጉት ውይይት ሱዳን ከጎንደር ተሰደው ወደ ግዛቷ ለገቡት የትግራይ ተወላጆች አደረገች ያሉትን አቀባበል አመስግነው ነበር። አስቀድመው ግን ሕዝባችንን የሚያስፈራራ እዚህ ሊኖር አይችልም ብለዋል። ህዝብና ዘፈራርሒ ከመ ጠይቶች ስርዓት ገይሩ ዝነብረላ ያዛ ክልል እዚኣ ናብ ማዓድኡ ግን ወይ ዝተሓባበርዎ ወይ ዞካ ዝብልዎ ስለ ዘሎ እዩ ክምድላይ ዝኾን ዘሎ ለዚህም ውልቀ ሰባት ስለ ተበላሸ ወይ ስለዚህ ችግር ቀሊል ችግር ጌርና አይንወስዶም። ልዕሊ ሁሉ ንሱዳን ግን ነመስግን ይዘለና ልዕሊ ሁሉ ሕዝባችንን የሚያስፈራራ ሰው እዚህ ሊኖር አይችልም። ይህ በስነ ስርዓት የሚኖርበት ክልል ነው። አሻግሮ የሚያደርገው ነገር ግን የሚተባበሩት ወይም አይዞህ የሚሉት ስላሉ ነው። እንደፈለገ የሚሆነው ስለሆነም እኛ በግለሰብ ደረጃ አይደለም የምናየው፣ ከላይ ስለተበላሸ ነው። ችግሩን አቅልለን አናየውም። ከሁሉም በላይ ግን ሱዳንን ማመስገን ይኖርብናል። እንደ ህዝብም እንደ መንግሥትም ከሁሉ በላይ ማመስገን አለብን። በቅርብ ጊዜም ሆነ ከዚህ በፊት ላደረጉት፣ እንዲሁም ወደ ኋላ መለስ ብለንም በትግላችን ወቅት ላደረጉት መመስገን ይገባቸዋል። ከጎንደር ግን የትግራይ ተወላጅ ውጣ ይባላል። ልዩ መስዋዕት ከፍሎ የነጻነትና የእድገት ስርዓት ያመጣው ውጣ ይባላል። የተገላቢጦች ነው የሆነው። እብደት ነው። ለሀገሪቱ ዜጋ ክብር ሳይሰጡ ውጣ እየተባለ ለሌላ የውጭ ዜጋ ክብር እንሰጣለን ይላሉ። እነዚህ ጽንፈኞች ናቸው። እኛን ብቻ ሳይሆን የአማራ ህዝብንም ያጠፋሉ። ሌላውንም ሕዝብ ያጠፋሉ። ሥርዓት ካላሳዝናቸው። አቶ ገዱ አንዳርጋቸው ወሰንን በሚመለከት ስለ ተነሳው ጥያቄም መልሰዋል። አካባቢዎች in a kada muzil yo tegrai masyarakat milis, ya. apa hari masyarakat ago iya ye masyarakat yes. yes. አንድ የስብሰባው ተሳታፊ በበኩላቸው

በያው የቆየ የድንበር ልዩነት አለ። አሁን በመንግስት ደረጃ ከላይ ይሰራል። ከቀበሌ እስከ ጠቅላይ ሚኒስትሩ ድረስ አንድ አይነት አቋም ያለው እንደ መንግስት አሁን ልዩነት የለን። መፈታት አለበት የሚለው ከወደ እነሱ የሚያነሳቸው ሽዎች አሉ። ከወደ እኛ በኩል ደግሞ ቁርጥ ያለ አቋም ያለን b... የኢትዮጵያ የወሰን ድንበር ከየት ከየት እንደሆነ አሁን በሙያተኞች የተደገፈ በእውቀት ላይ የተመሰረተ መረጃ ይዘን ነው አቋም የያዙ። ዝም ብሎ ስለዚህ የተያዙ ስለሆነ ከመጨረሻው ወሰናችንን የምናስከብር መሆኑን ነው ማረጋገጥ። ቁርስ ያለ አቋም ነው ያለንና፣ ባለቤት ያለው አካባቢ ነው ለማለት ነው። በአቀባበሉ ስነ ስርዓት ጥያቄዎች ካቀረቡ ሰዎች መካከል አንዷ वर्चस्व उठाना फायर आराम से आराम से वर्चस्व ये जगना ये जगना क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क्या क

ए एनर्जी आरत ये yang सब ये है आज के लोगों का कलालो गुस्सा इकट्ठा नहीं मुताअ इत्नाब ये जहर मिलो काउस रद अलम के काज में बेहतर हासिल करने के अंदर आता है እንደዚህ ብሎ ባደረው ይስራል ዴን ነው። በጣም አስቸጋሪ ሁኔታ ነው። ነገር ግን ፍለጋው ይቀጥላል። በዚህ መልኩ ነው ያንን አጠናክረው የሚሄዱበት ይሆናል። ችግሩ ግን አሳሳቢ ነው። በመጨረሻም አቶ ገዱ አንዳርጋቸው ዲያስፖራው ሊረዳ ስለምችልበት መንገድ ሳያወሱ አላለፉም። የሀገራችን ፖለቲካዊ ሁኔታ ገና ተቋማዊ ያለ የለውቁ እንቅስቃሴ ተቋማዊ ያለ ይሄ ተቋማዊ ይባ ጊዜ ይጠይቃል። አገሪቱ ሰላም ሆነ ይሄ የህግ በላይነት መከበር አለ ለመደማመጥ ያስፈልጋል። ስለዚህ ዲያስፖራው ብዙ አስተዋጽኦ ማለት ይችላል። ሞራል እኛ እንደ ኢትዮጵያም ትምህርት በተለይ ደግሞ አማራ ስንመለከተው በርካታ ምሁራን በትምህርት መስክ በጤና በምህንድስና በተለያዩ መስኮች ያሉ ምሁራን በሙያቸው በማገዝ ስንተቀባ ሦስተኛው ገንዘብ ያላቸው ራሳቸው ይመስላል አነስተኛ ገንዘብ ያላቸው ባስ ወንበር ተደራጅተው ዩኒቨርሲቲ ያለ ከዛ ማለት በአሁኑ ዘመን የአሜሪካ መንግስት ወደ አፍሪካ ፍራሽ እያደረገ ነውና የአሜሪካ የሰዎች ወደ ኢትዮጵያ እንዲመጡ ወደ አማራ እንዲመጡ ማድረግ በውጭ ነው። ከጥራት ተሰጥቶ ትችላላችሁ። ሌላ የስብሰባው ተሳታፊ ደግሞ ከውጭ ሀገራት ወደ ሀገራቸው ለተመለሱት የፖለቲካ ድርጅቶች ምክር ለግሰዋል። لهذا يقولون انهم يقولون انهم يقولون هذا يقولون انهم يقولون انهم يقولون ကျေးဇူးတင်ပါတယ် በመጨረሻም በስብሰባው ከተሳተፉት ሰዎች ጥቂቶቹ የተሰማቸውን ገልጸዋል። ስሜ ጌታሰው ጌጤ ይባላል። አይ በጣም ጥሩ ነበር፣ ምክንያቱም እኔ አማራ ስለሆን የአማራ መደራጀት እና አትሊስት በኢትዮጵያ ስር ራሱ ነው አደራጅቶ ኢትዮጵያንም ለማዳን የግድ መደራጀት አለበት። ለዛ ደግሞ አመራሩ የፖለቲካ ስልጣን የያዙ ሰዎች የቢሮክራሲውንም የራሳቸው ደህንነቱም ስላለ የተቀናጅ መልኩ አማሮ ተደራጅቶ ኢትዮጵያንም ለመታደግ ራሱን ለመከላከል በጣም ስንጠብቀው የነበረ ስለሆነ በርቀት ፕላስ ዶክተር አብይ ሲመጡ ባለፈው ይሄ ቲም አልተካተተም። ያማረው አንድ አመራራቸው ስላረፈ ማለት ነው የለውጥ ኃይል ነው ስለዚህ ስላልመጡም በእነዚህ ምክንያቶች በጣም ፐርሰናሊ እኔም ጓደኞችም ሁሉም አብዛኛው አማራ የሚጠብቀው ነበር እና በጣም አሪፍ ነበር ውይይቱ ያው አንዳንድ ጠንካራ ጥያቄዎች አሉት። የደንበር ጥያቄዎች የሁለት ክልል መንግስት ስለሆኑ አሁን እኔ ያንን የምጠብቀው ይሄ ክልል የእኛ ነው እንዲሉ አይደለም። ምክንያቱም መንግስት ናቸው እዛ ሄደው እንደዛ መመለስ አይችሉም። ተሳታፊ የዛ አይነት መልስ ይጠብቅ ነበር። እነሱ ግን እንደዛ መመለስም አይችሉም። ግን በፍላጎቱ መሰረት የክልሉን ህዝብ የሚያማክል የወልቃይት የራያና የመከተከልን የህዝቡን መልስ እንዲመለስ እንጥራለን ነው ያሉት። እና ሌላው መልሶች በሙሉ ነው ያርክሰውኛል። ጥሩ ውይይት ነበር ባይነት እና ስትልኝ አረጋሃይ ንጋቱ እባላለሁ የሞረሾ ወገኔ አማራ ድርጅት የአሁኑ ሊቀመንበር ነኝ። እዚህ ስብሰባውን የአማራ ጉዳይ ስለሆነ እሱን ለመሳተፍ መጥቼ ነው። በጣም ቆንጆ ነበረ። እንግዲህ እንደምናየው አማራው ለኢትዮጵያ አንድነት የሚለፋ እና የኢትዮጵያን አንድነት የሚመኝ ነው። እንደ አማራ የራሱ አጀንዳዎች ይኖሩታል። እንደ አማራ ህዝብ ከዛም አልፎ ደግሞ ከአማራው አጀንዳም ያለፈ የኢትዮጵያን አጀንዳም በልቡ ይዞ የሚንቀሳቀስ ስለሆነ በሁሉም ጉዳዮች ላይ ከህዝቡ የቀረቡ ጥያቄዎች ነበሩ፣ ከመድረክም ጥሩ መልስ ተገኝቷልና ጥሩ ተደርጓል ነው የምለው እና በተለይ እዚህ መጥተው የማያውቁት የአዴፓ መሪዎች የድሮዎቹ የበአዴን መሪዎች አሁን እዚህ ከህዝቡ ጋር ተቀላቅለው ህዝቡ በልቡ ውስጥ ያለውን እየጠየቀ ከፍሪ ፍሪ በሆነ መንገድ መልስ ማግኘት መቻሉ በጣም ትልቅ ነገር ነው። ከዛሬው ውይይት የተማሩት ነገር አለ? ከዛሬው ውይይት የምንማረው ነገር ቢኖር ህዝቡ ውስጥ በጣም አሁን ስልጣን ላይ ላለው ሰዎች በቀላሉ ሊመልሱት የማይችሉ የህዝብ ጥያቄዎች እንዳሉ እነዛን የህዝብ ጥያቄዎች ለመመለስ በኢህአዴግ እቅፍ ውስጥ ሆነው ወይም ደግሞ ባለው የመንግስት መዋቅር ውስጥ ሆነው በቀላሉ የማይመስልሷቸው የወልቃይ ጠገድ አይነት ጉዳይ፣ የፌዴራል መንግስቱ አወቃቀር ጉዳይ እና ብዙ ያልተመለሱ የአማራው ጥያቄ እና የዚህ ደግሞ የአለፉ በህዝብ ላይ የደረሱ ከ27 ዓመት በላይ የደረሱ ችግሮች እነሱን መፍታትና በተለይ ደግሞ በቀጥታ የዛግስ ችግር በቀጥታ የደረሰባቸው ሰዎች ፍትህ ወይም ደግሞ ክሎዥር የሚያገኙበትን መንገድ አሁንም በቀላሉ መፍታት እንደማይቻል ተመረቁ የተሰማ ያገኘ ነው። ይሄንን በሌላ ጉዳይ ላይ ግን ወደፊት ኢትዮጵያውያን እና አማራው ምን ማድረግ አለበት የሚለው ላይ ከአዴፓ መሪዎች ጥሩ ግንዛቤን እና ህልማቸው፣ ፍላጎታቸው ምን እንደሆነ ያለፈ ጥፋታቸውን ይቅር ተብለው ወደፊት ከህዝቡ ጋር ተቀላቅለው እንዴት መሄድ እንደሚችሉ የራሳቸውን ፍላጎት ያሳዩበት ጉዳይ ነው። በተለይ ደግሞ ዶክተር አምባቸው እና አቶ ገዱ የተናገሯቸው የሰጧቸው መልሶች ለእኔ አርኪዎች ነበሩ።